የመቀሌ ነዋሪዎች አዲስ አመት ተስፋና ምኞታቸውን ብለውም የ2016 እንዴት እንዳሳለፉ ይነግሩናል። ቅዱስ ብርሃነ የመቀለ ከተማ ነዋሪ ነው። የተጠናቀቀው የ2016 ዓ ም የድኅረ ጦርነት ዓመት በመሆኑ ተስፋ ያገኘበት አመት እንደነበር አስረድቷል። ብዙ ነገሮችም ካለፈው የጦርነቱን ጊዜ አሳልፈን ከሁለት ዓመት ሶስት ዓመት ጦርነት የነበረውን ጊዜ አሳልፈን ደስ የሚል ተስፋ ተቀብለ ነው እየኖር ነበር ስራም እየሰራን ብዙ ነገር ተሻሸዋል። ደስ የሚል ጊዜ ያሳልፈናል። ግን በስደተኞች ተፈናቃዮችን ወደ ቀያቸው ስላልተመለሱ ብዙም ደስተኛ አይደለም። አዲሱ አመት ደግሞ በክልሉ የተገኘው ሰላም ተጠናክሮ ተፈናቃዮች ወደ ቀያቸው ተመልሰው የሚኖሩበት አመት እንዲሆን ተመኝቷል። በ2017 ያለውን የሚመጣው ነገር ተፈናቃዮችን ወደ ቀያቸው እንዲመለሱ አካል ጉዳተኞችም አሉ ብዙ ነገሮችን መንግስት ትኩረት አድርጎ እንዲሰራ ፖለቲከኞቹ ህዝቡን አይተው የህዝቡን ችግር ተረድተው በቃ ምንም የፖለቲካዊ በአንድ ወንበር ዙሪያ የሚደረግ ውይይት ስለሆነ በቃ እንደሱን አድርገው ቢፈቱት እና ወደ የነበሩበት ሰላም ተመልሰው ለህዝቡም፣ ለህዝብ ትግራይም ቢያስቡ ምኞቴ ነው። መምህር ንግስት ጋረድ የተባሉ ሌላዋ የከተማዋ ነዋሪ በበኩላቸው ተከታዩን ብለዋል። ሰላም በመኖር ብቻ ህዝብ ወጥቶ መግባቱ አንድ ነገር ነው የጥይት ድምፅም የማይሰማበት ሁኔታ መፈጠሩ ለመላው ህብረተሰባችን እፎይታ የፈጠረ ዓመተ ምሕረት ነው። ይሁን እንጂ በኢኮኖሚ በጣም የተጎዳበት ዓመተ ምሕረት ነው። በተለይ ደግሞ እንደ አስተማሪ አስተማሪ እንደሚታወቀው አንዲትና አንድ ብቻ ነው ጥቅሙ ደሞዝ ናት። ደሞዝ ደግሞ ተቀብሎ ቤት በሰላም ገብቶ ልጆቹና ቤተሰቡ ኑሮውን ከመግፋት ይልቅ ወር በመጣ ቁጥር እዳውን እየቆጠረ በሰቆቃና በመከራ ያለፈበት ዓመተ ምሕረት ነው። በተለይ ደግሞ የ17 ወር ደሞዝ በመከልከሉ በመምህሩ ላይ ኢኮኖሚካሊ ብቻ ሳይሆን ስነ አእምሮውም የተጎዳበት ዓመተ ምሕረት ነው። ይህን ጥያቄ የሚመልስ አካል ባለመገኘቱ 2016 ዓመተ ምህረት መልስ ያጣ ድምፅ ሆኖ ያለፈበት ዓመተ ምሕረት ነው። ድምፃችን ማለት ነው። የአስተማሪዎች ድምፅ ምንም ምላሽ ያላገኘበት ነው። ይህንንም በ2017 ዓ ም ይፈታል ብለን እናምናለን። በ2017 ተስፋችን ሰላሙ ባለበትም እንዲቀጽል ምክንያቱ ሰላም ካለን ሁሉም ነገር የሚገኘው ሰላሙ ተረጋግቶ ተፈጥሮ ያለው የፖለቲካ ችግር ተረጋግቶ ጥያቄዎቻችን ተመልሰው ኑሯችን ተሻሽሎ እንድናይ ተስፋ እናደርጋለን። በ2017 ዓ ም የጥይት ድምፅ ያልተሰማበት የ2016 ዓ ም ተጠናቋል ያሉት አቶ ታደሳ ርያ የተባሉ ሌላኛው የመቀሌ ከተማ ነዋሪ በበኩላቸው አዲሱ ዓመት ሰላሙ በሁሉም የክልሉ አካባቢዎች ተጠናክሮ እንዲቀጥል ተመኝተዋል። 2016 ጥሩ ተስፋ፣ ጥሩ ሰላም የታየበት ጊዜ ነበር። ትንሽ የፖለቲኮኛ አለመስማማት፣ አለመግባባት፣ የሆነ መጨጋጨቅ ነገሮች የሚረብሽ ነገር አለው ግን ህዝቡ ጸጥታ ሰላም ስለሆነ ፖለቲከኞቹን የራሳቸውን እንትን ቢያደርጉ ሰላም ፍጹም ሰላም ነው። ያለው ትግራይ ሁለት ሺ አስራ ሰባት እንደዛ እንዲሆን መኛለው። ሁለት ሺ አስራ ስድስት ተስፋ አርገ ነው የነበረው ተፈናቃዮች ወደ ቦታቸው ተመልሶ የትግራይ ክልል ወደ ነበርበት ተመልሶ ተማሪዎችም ወደ ትምህርታቸው ገቶ ተጠበቀ ነበር። እሱ በከፊል ሆኗል። የቀረ ነገር አለ። 2017 የቀረውን ሙሉ ትግራይ ወደ ነበረበት እንትን ተመልሶ ተፈናቃይ ወደ የቤቱ ተመልሶ ተማሪዎችን ትምህርታቸው ጀምሮ ፍጹም ሰላም እንዲሆን ተስፋ እናደርጋለን። እንዲሁም የመሪዎቹም ወደ አንድ መጥቶ ተነጋግሮ ተግባብቶ ወደ አንድ መጥቶ ሰውን ኮንፊዝ ባያደረጉ ሰውን፣ ህዝቡን ወደ ሁለት ሶስት እየከፋፈሉትና እዛ በውስጣቸው ጨርሶ ህዝቡን ማገልገል የራሳቸውን ጥቅም ወደ ኋላ አስቀርቶ ህዝቡን ማገልገል ቢሞክር ነው ወደ ህዝብ ቢመጡ እመክራለሁ ከዚህ በተረፈ 2017 ለመላ የትግራይ ህዝብ፣ እንኳን በሰላም አደረሰ። የሰላም የብልጽግና እንዲሆንልህ እመኛለሁ። የክልሉ ጊዜያዊ አስተዳደር ፕሬዚደንት ጌታቸው ረዳ ባስተላለፉት የእንኳን አደረሳችሁ መልእክት የአስተዳደራቸው የ2017 እቅድ ወደ ቀያቸው የተመለሱ የራያና የጸለምቲ ተፈናቃዮች ማቋቋምና የምዕራብ ትግራይ ተፈናቃዮችም መመለስ መሆኑን አስረድተዋል። የትግራይ ክልልን የአስተዳደር ወሰን ከጦርነቱ በፊት ወደ ነበረው ለመመለስ በአገሪቱ ሕገ መንግስት መሰረት ይሰራል ብለዋል። በተጨማሪም የክልሉ ሕዝብ በመረጠው መንግስት እንዲተዳደር ምርጫ ለማካሄድ የሚያስችል ምቹ ሁኔታ ለመፍጠር እንደሚሰ ረም ገልጸዋል። በአሜሪካ ድምፅ ሙልጌታ አጽባሃም መቀለም